ጤና ይስጥልኝ ክቡራትና ክቡራን፣ እንደምን ሰንብታችኋል? በዛሬ የሳይንስና ህይወት ዝግጅት የአየር ብክለት ከጤና ጋር ያለውን ተዛምዶ የሚመለከት ዘገባና ከኢትዮጵያ ብሔራዊ ሚቴዎሮሎጂ ኤጀንሲ ምክትል ዋና ዲሬክተር ጋር የተደረገ ቃለ ምልልስ የመጨረሻ ክፍል ይዤላችሁ ቀርብ ያለሁ በቅድሚያ ግን የነ ሉሲና የነ ሰላም አብራክ የሆነው የኢትዮጵያ ምድር የቴክኖሎጂና የሰው ልጅ ስልጣኔም መነሻ መሆኑን ላበሰረው አዲስ ግኝት ባለቤት ለዶክተር ዘረሰና ገብረ አምላክና አብረዋቸው ለሰሩት የሀገር ውስጥና የውጭ ተመራማሪ ተጨማሪዎች እንኳን ደስ ያላችሁ፣ ምስጋና ይግባችሁ ልበል። በዚህ ርዕስ ላይ ሳይንስና ሕይወት ወደፊት በስፋት ይመለስበታል። የአየር ብክለት በጤና ላይ እያደረሰ ስላለው መዘዝ ተመራማሪዎቹ ጠለቅ እያሉ በሄዱ ቁጥር ይበልጥ እያወቁ ነው። ዓለም የተፈጥሮ ነዳጅ ዘይት ጥገኛ መሆኗ እየበረታና እየሰፋ ለሚሄድ የልብ ህመምና ድንገተኛ አደጋ እያጋለጣት ነው። የተጋነነ የሙቀት መጠን ባለበት የአየር ሁኔታ ውስጥ የሳምባና የልብ ጤና ችግር ያለባቸው ህሙማን ወጣ ወጣ ለማለት እምብዛን ባይደፍሩ ይመረጣል ይላሉ ሐኪሞቹ። ዶክተር ካውሶሊያ ፔንዲያል በተለይ ከሰዓት በኋላና በምሽት ከተቻላችሁ ውጪ የምታደርጉትን እንቅስቃሴ ወይም ተግባር አስወግዱ። በዩናይትድ ስቴትስ የአካባቢ ጥበቃ ኤጀንሲ የምርምር ድጋፍ የተጠናከረው የህክምና ሳይንስ በአካባቢ ብክለትና በልብ ህመም መካከል ቀጥተኛ ግንኙነት እንዳለ ያሳያል። በሚሽጋን ዩኒቨርሲቲ የልብ ህክምና ስፔሻሊስቱ ዶክተር ሮበርት ብሩክ ስለዚህ ይመሰክራሉ። ከልብ ህመም ጋር ያዘው የሞት መጠን በበለጸጉት አገሮች ውስጥ ብቻ ሳይሆን በመላው ዓለም ቀዳሚውን ቦታ የያዘ በመሆኑ አካባቢያችንን የሚበክሉ አካላት በዓለም የሞት መጠን መጨመር ውስጥ እጅግ የጎላ እጅ አላቸው። ዶክተር ብሮክ አክለው እንደሚሉት በመኪና በተጨናነቀ እንቅስቃሴ ውስጥ ከአንድ እስከ ሁለት ሰዓት በተከታታይ በመቆየት ጭሱን መሳብ ብቻውን እስከ ሞት ሊያደርስ ይችላል። An instability and their underlying vulnerability and trigger heart attack where they. ya chi ya tiku sa tat lech su ma gale so which bakana tu wim borat tust le a gata ma ጨርሶውኑ ላይደርስባቸው ለሚችል ድንገተኛ የልብ ሕመም ወይም ሥራ ማቆም ሊያጋልጣቸው ይችላል። በተበከለ አየር ሁኔታ ውስጥ ለተራዘመ ጊዜ መቆየት ደግሞ እጅግ አሳሳቢና አስጊም ነው ይላሉ ብሮክ። ለተከታታይ ዓመታት መጋለጥ ደግሞ የልብ ሕመምና አደጋዎችን መጠን ለጥቂት ሰዓታት በምንቆይበት ጊዜ ሊደርሱ ከሚችሉ ይልቅ ከአምስት እስከ አስር ጊዜ በእጥፍ ፍጥነትና ስፋት እንዲከሰቱ ያደርጋቸዋል። ይህ ጥናታቸው መኪኖች የሚያወጡት ጭስ አካባቢያችንን ከሚበክለው በተጨማሪ በከሰል ወይም በነዳጅ ኃይል የሚንቀሳቀሱ ፋብሪካዎች ወደ አየር የሚለቋቸው በካይ አካላት የደም ግፊት መጠን እንዲጨምርና እስከ አደገኛ ደረጃ ሊያደርሰው እንደሚችል አረጋግጧል። ቀጥሎ የማቀርብላችሁ አቶ ዱላሻንቆን ነው። ባለፉት ሦስት ዝግጅቶች የኢትዮጵያ ሜቴዎሮሎጂ ኤጀንሲን በተጠባባቂ ምክትል ዋና ዲሬክተርነት የሚመሩት አቶ ዱላሻንቆ ስለ ኢትዮጵያ የአየር ሁኔታ እና ንብረት፣ ስለ ዓለም የተፈጥሮ አካባቢ ለውጥና ስለ ድርጅታቸውም አሰራር ዝርዝር ማብራሪያ ሰጥተውናል። ከአቶ ዱላ ጋር ባለፈው ሳምንት ባደረግነው ውይይት ካበቃንበት ጥቂት መለስ ብለን እንጀምርና ዛሬ እንቋጨዋለን። አቶ ዱላ፣ የእርስዎ መስሪያ ቤት የሚሰጠው መረጃ ምን ያህል ትክክለኛና ታማኒነት ያለው ነው? እኛ እንግዲህ ዓለም አቀፍ የሜትሮሎጂ ድርጅት አባል ነን። በዚህ መሰረት አባል በመሆናችን ትክክለኛ መረጃ ስታንዳርዳይዝ የሆነ መሳሪያዎች አሉ፣ ስታንዳርዳይዝ የሆነ የመረጃ አስረጫጭቶች አሉ፣ አከማቻቸቸቶች አሉ። ስለዚህ በዛ መሰረት አድርገን ነው ምክንያቱም አባል ስለሆን በዛ ስታንዳርድ መሰረት ነው የምንሰራው። እንደውም ከዚህ በፊትም ከኢንሹራንሶች ጋር በምንሰራበት ጊዜ በጣም ከፍተኛ የመረጃ ጥራት እንዳለው እና በከፍተኛ ደረጃ እንደታየ ነው ሌሎቹ ሰዎች ራሳቸው ያረጋገጡት ማለት ነው። ከኛ ውጭም ያሉ ሰዎች ተጠቃሚዎች ማለት ነው። በአለም ላይ ያላችሁ የሚቴዎሮሎጂ መስሪያ ቤቶች ደረጃዎቻችሁ የሚለካበት ምን ያህል ትክክል እንደሆናችሁ የሚለካበት የደረጃ አወጣት ስርአት አለ። አዎ አለ። አጠጣት አለ። ምክንያቱም የምንጠቀምባቸው የተርሞሜትርስ ለምሳሌ ሬንጌች፣ ዊንድቬ የንፋስ ፍጥነትና አቅጣጫ መለኪያዎች ስታንዳርድ የሚያወጣ ደብሎ ሞም አለ። ራሱ ነው የቻለ ወርልድ ሞቶሎጂካል ኦርጋናይዜሽን ማለት ነው። ይህን ያወጣል ከዛ ዝም ብሎ አመርቱ ምክንያቱም ገዢዎቹ የሜትሮሎጂ መረጃ የሜትሮሎጂ መሳሪያ ገዢዎች የሜትሮሎጂ ተጠቃሚዎች ናቸው። ስለዚህ ያ ነገር ደግሞ ስታንዳርዳሪዝ ካልሆነ ማወዳደድም አትችልም። ምክንያቱም ከቆየው መረጃ ጋር የዛሬውን ማወዳደድ የሚቻለው ስታንዳርዱን ጠብቆ መረጃ የተሰበሰበ እንደሆነ ነው። ካልተሰበሰበ ማወዳደድ አይቻልም። የተለያየ መሳሪያ ከሆነ ማወዳደድ አይቻልም። ስለዚህ አንድ አይነት ነው። በአለም ዙሪያ እኛ ወደ አስራ ሰባት ጣቢያዎች አለን በየሶስት ሰዓት የምናስተላልፈው ለአለም ዙሪያ ማለት ነው ለምሳሌ አዲስ አዲስ አበባ፣ ጎንደር፣ ጅማ፣ መቀሌ እንደዚህ የተባሉ ወደ አስራ ሰባት ለዓለም እንሰጣለን። ለኦቶሚክ ለኦቶሚክ ኢነርጂ ኢንተርናሽናል ኦቶሚክ ኢነርጂ እንሰጣለን መረጃ ማለት ነው። የዝናብ ፖሉሽን ምናምን ሁሉ ለመከታተል ማለት ነው። ስለዚህ በዛ ነት ነው ለማቀፍ እንጂ ስላመቼ እንጂ አለ የሚለው ከመደበኛው ጋር ስለምናወዳድረው ያ ነገር መደበኛ መሆኑን ማረጋገጥ አለብን እና በዛ ዙሪያ ነው በለጠ አነሰ ተለወጠ የምንባለው ማለት ነው። አቶ ዱላ አንዳንድ ጊዜ አንዳንድ ዌብሳይቶች ላይ ስገባ ለምሳሌ በቅርብ ያለውን ያህ ወደር እንመልከት እና እዛ ላይ አሁን ቢገቡ ዚስ ስቴሽን ኢዝ ኖት ሪስፖንዲንግ ይላል። የኢትዮጵያን የአየር ሁኔታ ለማወቅ በሚገቡበት ጊዜ ይሰጣል፣ ግምታዊ የሆነ ተቀራራቢ የሆነ የአየር ሁኔታ ትንበያ ይሰጣል። ለምንድን ነው ሪስፖንድ ማያደርገው? የሌሎች አካባቢዎች አሁን እርስ እንዳሉኝ በየሰዓቱ አብዴት ያደርጋሉ፣ በየሰዓቱ አዳዲስ መረጃዎችን ያስተላልፋሉ፣ ይቀያያሉ። ለምንድን ነው ሪስፖንድ የማያደርገው መልስ ማይሰጠው? ከዛ ያለው ጣ የትኛው የትኛው? ለምሳሌ የአዲስ አበባ ጣቢያ ይላል፣ ለምሳሌ የአዲስ አበባ ዌዘር ስንል ዚስ ስቴሽን ኢዝ ኖት ሪስፖንዲንግ ይላል። አሁን ያሁ ላይ ቢገቡ እንደዚህ ነው። Milut. ያሁ ዌዘር ላይ ቢገቡ እንግዲህ ምንድነው ሶፍትዌራችን ነው እንግዲህ እሱን አፕዴት፣ ዌብሳይቱ አፕዴት። አፕዴት ማለት የኛ ዌብሳይት ለገብታችሁ አይታችኋል የኛ ዌብሳይት? አዎ አይቻለሁ አይቻለሁ። አለ ዌዘር አለ። አይቻለሁ እሱን አዎ፣ ዌዘር አለ። ግን አፕዴት እንግዲህ እሱ ከቴክኖሎጂ ጋር የሚሄድ ነው፣ ማድረግ የምንችልበት መንገድ እንፈልጋለን ማለት ነው። ምክንያቱም ሪስፖንድ የሚያደርግ ማለት ነው፣ እሱ የሶፍትዌር ዴቨሎፕ የማድረግ ጉዳይ ነው። ሶፍትዌር ዴቨሎፕ ካደረገ በሶፍትዌሩ ያው ይመልሳል ማለት ይሰጣል ማለት ነው። ክሊክ በሚደረግበት ጊዜ ያ ሪስፖንድ ያደረገዋል፣ ስለሌለ ነው ማለት ነው እንደዚህ አይነት ነገር ስለሌለ ነው። በዓለም አቀፍ ደረጃ ምን ያህል ይናበባል የኢትዮጵያ ሜቴዎሮሎጂ ኤጀንሲ ለማለት ነው። እሱ እኮ የመረጃ የመረጃ ጉዳይ ሳይሆን ይሄ እኮ የወብሳይት ጉዳይ ወብሳይት የሌላቸው ሀገሮች አሉ እራሱ በወብሳይት ላይ የማያስቀምጡ መረጃዎቻቸው ወብሳይት ላይ የማያስቀምጡ እኮ አለ። አዎ ገብቶኛል። እያንዳንዱ ስቴሽን ኦቶማቲክ አይደለም ኦቶማቲክ አይደለም። እኛ አሁን በሰው ነው ኦብዘርቭ የምናደርገው ማለት ነው። በሰው ነው መረጃ የምሰበሰበው እኛ ጋር ማለት ነው። የሰው ኃይል ስላለን በሰው ኃይል ነው ምክንያቱ ኦቶማቲክ ወይዘር ስቴሽን ቀጥታ ወደ ሰንተር የሚያስገባ ወደ ዳታ ቤዝ የሚያስገባ ዓለም ሰው በሬድዮ፣ በፖስታ፣ በተለያዩ መንገድ ነው መረጃዎቻችን የምንሰበስበው ማለት ነው። ወደፊት ወደዛ አቅጣጫ የምንሄዳለው። ይሄ ግን ከመረጃ ጥራት ጋር አያያዝም። ሰው አለ ብለውኛልና ለመሆኑ ምን ያህል የተደራጀ ነው የኢትዮጵያ ብሔራዊ ሜቴሮሎጂ አገልግሎት ድርጅት፣ በሰው በገንዘብ በቴክኖሎጂ አቅሙ? እንደውም በአሁኑ ጊዜ በአፍሪካ ውስጥ ካሉት ማንም ሊመሰክር የሚችለውን በከፍተኛ ደረጃ የተደራጀ ነው። እንደውም አስራ አንድ ዞን ጽህፈት ቤቶች አለን። እነዚህ ዞን ጽህፈት ቤቶች ለምሳሌ ከመቀለ ብጀምር በትግራይ አካባቢ ያሉትን መረጃዎችን የሚሰበስብ በአካባቢ መረጃ የሚሰጥ ማነው፣ ባህር ዳር እና ኮምቦልቻም እንደዚሁ አለን። እንደገና ዛራታችኖች አሉ። በሰው አይነት ተደራጁ ናቸው። አፋርም በሳማራ አለን። ጅጅጋ አለን። አዳማ አለን። ጅማ አለን። ባሌ ሮቤ አለን፣ ጋምቤላ አለን፣ አሶሳ አለን፣ አዋሳ አለን እና ሌሎችም አስራ አንድ ዞን ጽህፈት ቤቶች አሉን። ምናልባት ካልጠቀስኳቸው፣ እነዚህ የዞን ጽህፈት ቤቶች ወደ አንድ ሺህ መረጃ የሚሰበስቡ የጣቢያዎች አሉን ማለት ነው። በአሁኑ ጊዜ ማለት መረጃ የሚሰበስቡ አንድ በከፍተኛ ደረጃ እስከ ሰላሳ ኪሎ ሜትር ወደ ላይ መረጃ የሚሰበስብ የአየር ሙቀት የእርጥበቱን ሁኔታ የሚሰበስብ አንድ አፕሬር አለን ማለት ነው። እና ነገለም አለን። ነገለም አሁን ለቅርብ ጊዜ ነው እንጂ ይሰራል ማለት ነው። እሱም አለው። አቶ ዱላ ለመሆኑ እርስዎ በእርግጥ የግብርና ባለሙያ ላይሆኑ ይችላሉ። የእርሶ ሀላፊነትን ከሚቴዎሮሎጂ ጋር የተያያዘ ነው እና እስቲ የኢትዮጵያ ኢኮኖሚ ቅድም እንዳሉት በአመዛኙ ግብርና ላይ የተመሰረተ ነው። ግብርናው ደግሞ በማንኛውም ገበሬ የሚሰራ ነው እና ውሃ ጠብቆ ዝናብ ጠብቆ የሚኖር ገበሬ ነው እና ምን ይጠብቃሉ? ምን ተስፋ አለ? ከዚህ ካሁኑ የክረምት ወራት በኢትዮጵያ ከኢትዮጵያ ማሳዎች ምን ያስባሉ? አይ እኔ በጥሩ ሁኔታ ምክንያቱም፣ በጥሩ ሁኔታ ድርቅ የለም። እኛን የሚጎዳ በጣም ከፍተኛ ደረጃ የሚጎዳ ድርቅ ነው። ጎርፍ ግን በአንዳንድ ቦታዎች ሎካላይዝድ በሆነ መንገድ ነው። በረዶም በአካባቢው ነው፣ በተወሰኑ ኤሪያ አካባቢዎች ነው። ግን ድርቅ ነው በስፋት የሚያጠቃን። ግን ዝናብ ስላለ ምንም ችግር እንደሌለ ነው የምገባኝ ማለት ነው። በመጨረሻ ለአንድ አንድ ነገር እንደው ለቀልድ ያህል ነው ለጨዋታ ያህል ነው በስፋት የሚነገር ነገር ስለሆነ ና ከአሁኑ ሁኔታ ጋር እንደ አያይዘው ወደ መደምደሚያው እንዲሄዱልኝ ስለፈለኩ ነው ቀዳማዊ ኃይለስ ስላሴ በዚህ ሜቴዎሮሎጂ ላይ እምነት አልነበራቸውም የሚባል ነገር አለና እምነት ያጡት አንድ ጊዜ ደብረ ዘይት ሲሄዱ ዝናብ አይዘንብም ተብለው ሄዷሉ። እና ምናልባት ያውቁት ይሆናል የመስሪያ ቤቱ ኃላፊ ስለሆኑ እርስ በጣም ጥሩ ነው። ይሄ ጥያቄ እንግዲህ ይሳችሁ አላሉም እንጂ ለዚህ ነው ለቀልድ ነው ያልኩት። አሉ ማለት አይደለም፣ ይሳችሁም አላሉም እንጂ ብሎም። በዛን ጊዜ የነበረው የሰው ኃይል የእውቀቱ ደረጃ የተለያየ ነው፣ መሳሪያው ራሱ የተለያየ ነው እና አሁን በከፍተኛ ደረጃ ትኩረት የተሰጠበትና አርባ ምንጭ ዩኒቨርሲቲ ውስጥ ዲፓርትመንት ተከፍተው በኢትዮጵያ ውስጥ የመጀመሪያ የመጀመሪያ ዲፓርትመንት ተከፍተው በአሁኑ ነው በአሁኑ ነው ማለት ነው። ስለዚህ በፊት ውጭ ሀገር ሄደን ነው የምንማረው ማለት ነው። ውጭ ሀገር ሄደን ሰራተኞቻችን ውጭ ሀገር ሄደው ነው የሰሮጂ ባለሙያ በራሽያ በአሜሪካ በተለያዩ ቦታዎች ላይ ነው ሄዶ በሂንድ ምናምን ሄዶ የሚማሩት ማለት ፊዚክስ የማቴማቲክ ዲግሪ ከወሰዱ በኋላ ፖስት ግራጁዌት ወደ ውጭ ሀገር ሄዶ ነው። በአሁኑ ጊዜ በከፍተኛ ደረጃ እንደውም ከመቶ በላይ እስከ ሁለት መቶ ድረስ የአርባ ምንጭ ዩኒቨርሲቲ እያመረተ ነው ሰው ሀይል ማለት ነው። የሜትሮሎጂ ባለሙያዎች በዶክተረትም ራሱ አሉ ማለት ነው። ስለዚህ በፊት የነበረው እውነታ እና አሁን የነበረው እውነታ ነው። ምክንያቱም ለአትሞስፌር ሴንስ ለዌዘር ሴንስ ያደርጋል። እጽዋት ራሱ እጽዋት ሴንስ ያደርጋል። ሰውም ሴንስ ያደርጋል ማለት ነው። ምክንያቱም ይሄ ያለ ነገር ነው በተፈጥሮ ማለት ነው። ግን እሳቸው ስራ ነሳኸው አላሉም እንጂ የነበረው እውነታ የሰው ሀይሉንም የተማሪ የሰው ክፍሉም በውጭ ሀገር ነው የሚሰራ የነበረው። በወቅቱ ሊያስብል ይችል በአቬሽን ጋር ተያይዞ ነው የብሄራ የሜቶዶሎጂ እንትን ከአቪዬሽን ጋር ተያይዘው ነው የተቋቋመ በረራ ጋር ተያይዘው ነው። ከዛ በኋላ ለተለያዩ ሴክተሮች ጠቃሚ የታወ እየታወቀ ሲመጣ ለግብርና፣ ለውሃ፣ ለኮንስትራክሽን፣ ለጤና፣ ለተለያዩ ሴክተሮች ማገልገሉን ሲረጋገጥ በቃ በአለም ዙሪያ ያው ከዛ ጋር እያደገ መጣ ማለት ነው። እና መረጃ አሰባሰቡ ራሱ አንድ ሺህ አልነበረም በዛ አሁን ከ አንድ ሺህ በላይ ነው አለ መረጃ መረጃ ጣቢያዎቻችን ራሱ እኮ የለም። ምክንያቱም ሜትሮሎጂ አን ኦብዘርቬሽናል ሳይንስ ነው። መመመዝገብ አለብህ፣ መተንተን አለብህ፣ መተርጎም አለብህ። ከተረጎምክ በኋላ ለህብረተሰቡ ማሰራጨት አለብህ ማለት ነው እና ሙሉ በሙሉ አንድ ቦታ ለምሳሌ ዜና የዝናብ እውነታ ብናይ ለምሳሌ ከተራራ ወደዛና ከተራራ ወዲህ ያለው ራሱ የተለየ ነው። ምክንያቱም በጣም ትሮፒክስ ውስጥ ኢትዮጵያ ቶፖግራፊ ደግሞ የተለያየ ነው። በጎርጂ ውስጥና በተራራ ላይ ያለው ራሱ የተለያየ ነው። ስለዚህ እያንዳንዱ አካባቢ ማድረስ በቂ ነው ማለት አለም ወደፊትም ይቀጥላል ማለት ነው። ይደገቱን ማለት ነው። ሳተላይቶችን እንጠቀማለን። አይን በጣም እኛ የዓለም ሜትሮሎጂ አባል ስለሆን ቀጥታ ሳተላይት የኤሮፓያን ሳተላይት በደንብ ነው የምንጠቀመው። ስለዚህ የእኛን እስካን ያደርጋል። በአካባቢዎችን በሙሉ ሳተላይት ረሴፕሽን አለን። በጣም በከፍተኛ ደረጃ የተደራጀ ማለት ነው እና የዝናብ ሁኔታውን በደንብ እንከታተላለን ማለት ነው። ስለዚህ ከነሱ ጋር አግሪ አድርገን ከነሱ ጋር ነው የምንሰራው። ይሄ የዓለም ሜቶሮሎጂ መረጃን በነፃ የመለዋወጥ ዓለም በሙሉ ፖለቲካል ባውንድሪ ስለሌለው የሜቶሮሎጂ ክስተት በሁሉም ዙሪያ በዓለም ዙሪያ መረጃ የመለዋወጥ አንዱ ግዴታ ነው ዓለም ስለዚህ በዛ ዙሪያ እኛም መረጃ እናገኛለን ከየትኛውም ዙሪያ በምንፈልግበት ጊዜ እናገኛለን ማለት ነው። እንግዲህ በዚህ ውይይታችን አሁን በከፍተኛ ደረጃ የሜትሮሎጂ መረጃ የተጠየቀ ነው፣ ለኢንሹራንስ ራሱ ለተለያዩ ነገሮች ሁሉ እየተጠቀመ ስለዚህ ሜትሮሎጂ ባለሙያ ባለሙያዎቹ ራሳቸው በጥሩ ሁኔታ ይገነዘቡታል። ስለዚህ ህብረተሰቡም ይህን አውቆ ወደፊት የምፈልገውን ነገር ጥያቄውን ወደ እኛ በመስሪያ ቤታችን እንዲያቀርብና የእነሱን ጥያቄ መሰረት በማድረግ እኛም እንሻሻላለን እናሻሽላለን። ህብረተሰብም በዚህ አይነት ነው የምንረዳው። ስለዚህ የቤተስ ቴክኖሎጂ ከዓለም ዙሪያ ምክንያቱም የብሔራዊ ሜትሮሎጂ ራሱ ደሴት ሆነው አይቀርም። ምክንያቱም ለዓለም መስጠት የምንችለው ከዓለም ጋር ስንሄድ ነው። ስለዚህ ከዓለም ዙሪያ ካሉት መስሪያ ቤቶች ከዓለም ጋር ካሉት ድርጅቶች ስለምንሰራ ህብረተሰባችን ይህንን አውቆ በእምነት የኛም መረጃ እንድጠቀም ነው የምንጠይቀው። ማለት አቶ ዱላ ሻንቆ የብሔራዊ ሜቴሮሎጂ አገልግሎት ድርጅት ምክትል ዋና ስራ አስኪያጅ፣ በጣም አመሰግናለሁ። በጣም አመሰግናለሁ አቶ ሰሎሞን። ክቡራትና ክቡራን፣ የሳይንስና ህይወት ዝግጅት ለዛሬ በዚህ አበቃ። እስከ መጪው ሳምንት በሰላም ቆዩ። አዘጋጅና አቅራቢው ሰሎሞን አባተነኝ። ጤና ይስጥልኝ።